መረጃዎች እንደሚጠቁሙት የደቡብ ክልል መንግስት አሁን ላይ የተቆለለበት የአፈር ማዳበሪያ ዕዳ አራት ቢሊዮን ብር ይጠጋል። ክልሉ ዓመታዊ በጀቱን በዋስትና በማስያዝ የወሰደው የአፈር ማዳበሪያ ዕዳ በወቅቱ መመለስ አለመቻሉ አሁን ለገባበት የበጀት ጉድለት ቅርቃር ምክንያት መሆኑ ይነገራል። ይህ ያልተከፈለ ዕዳ ታዲያም ክልሉ ለቀጠራቸው ሰራተኞች ደሞዝ ለመክፈል እጅ እንዲያጥሩ አድርጎታል። የልማት ስራዎችንም ለማከናወን ዳገት ሆኖበታል ነው የሚባለው። የክልሉ መንግስት በተለያዩ አካላት እጅ ይገኛል ያለውን እዳ መለስ የሚያስችለውን እንቅስቃሴ መጀመሩን የክልሉ ፋይናንስ ቢሮ አስታውቋል። የቢሮው ኃላፊ አቶ ተፈሪ አባተ ከእዳ ማስመለስ ጋር በተያያዘም ክልሉ በአንድ ወር ጊዜ ውስጥ ያከናውናል ያሉትን ተግባር ለጋዜጠኞች ገልጸዋል። አሁን በዋናነት እኛ ፎከስ አድርገን የነበር ነው ከ2005 እስከ 2010 ድረስ ያለውን እሱን በተደራጀ መልኩ በሌላ አካሄድ ኦዲት ለማድረግ ቅድመ ዝግጅት ጨርሰናል። አሁን እጅ በእጅ ሽያጭ ከተወሰነበት ጊዜ ጀምሮ ተሽጦ ያልገቡ ገንዘቦች የት ናቸው የሚገኙት የሚለውን ነገር ኦዲት አድርገን የህዝብና የመንግስትን ሀብት ወደ ታለመለት አላማ ተመላሽ እንዲያደርግ ለማድረግ ነው። በዋናነት በስምንት ዞኖች ላይ ኦዲት በማድረግ ፋይንዲንጉ ላይ በመመስረት እርምጃ ወስደን ማስተካከል ለመስራት ነው የተነሳ ነው እና በአንድ ወር ባነሰ ጊዜ ውስጥ ይሄ ስራ ተጠናቅቆ ይፋ የሆነ ሪፖርት ይቀርብለናል የሚል ሀሳብ ነው ያለን። እዳውን የማስመለሱን ሂደት ስኬታማ ለማድረግ በክልሉ ርዕሰ መስተዳደር የሚመራ ኮማንድ ፖስት ወይም የዕዝ ሰንሰለት መዋቅሩን የጠቀሱት አቶ ተፈሪ በተጠያቂነትና በእዳው ወለድ ዙሪያም ተከታዩም ብለዋል። ከተጠያቂነት አንጻር ጅምር ወደ ወደ ሲገባ ይሄ ስራ እንዳይሰራ የሚያስተጓጉል ማንኛውም አካል ካለ ተጠያቂ እናጠርቃል። ለዚህ የተደራጀ ኮማንድ ፖስት እንዲኖር አድርገናል። ከክልሉ ርዕሰ መስተዳድር ጀምሮ ከክልሉ ፊት ቢሮ ጀምሮ ከኛ ጀምሮ የተደራጀ ኮማንድ ፖስት በክልል ደረጃ ይኖራል፣ በዞን ደረጃ ይኖራል፣ በወረዳ ደረጃ ይኖራል። ዋና ኢንዲጎላችን ገንዘብ የማስመለስ ስለሆነ ገንዘቡን የሚመልሱ አካላት ካሉ እርምት የምክር አገልግሎት ተሰጥቶ ገንዘቡ ገቢ ሆኖ ገንዘቡን ሲመልሱን ባቆዩበት ወለዱን ጭምር ነው እንዲመልሱ የምንፈልገውና ብተኛ ሆነው ገንዘቡን ይዞ የሚያሽሹ የሚሸሹ አካላት ካሉ ያው በሕግ አግባብ እርምጃ ይወሰድባቸዋል። ይሄ ምንም ማቅማማት የሚያስፈልግ ነገር ሳለሆ የተጠያቂነቱ ጉዳይ ከምንም ነገር በላይ በጣም የጠነከረ መሆኑን ለማስተላለፍ ነው የሚፈልገው። ዶይቼ ቬሌ ከዚህ ቀደም በጉዳዩ ላይ አስተያየታቸውን እየጠየቃቸው በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪ ዶክተር ደገላ ሄርጌን ነው በክልሉ አሁን የሚታየው የበጀት ቀውስ መፍትሄ ካላገኘም ምጣኔ ሀብታዊና ፖለቲካዊ ጉዳት ሊያስከትል ይችላል የሚል ስጋት እንዳላቸው ተናግረዋል ዋናው ተጽዕኖ ክልሉ በፊስካል ዲስፕሊን በበጀት ዲስፕሊን መሄድ አይችልም ማለት በበጀት ዲስፕሊን አይሄድም ማለት ወጪውን በገቢው መሸፈን አይችልም ገንዘቡ አላግባብ ለልማት እየዋለ አይደለም መመለስ አለበት ማለት ህገወጥ አሰራር አለው ማለት ነው ፕሮሲጀር ተከትሎ አልሄደም ማለት ስለዚህ ኦፍላይን እየሄደ ነው ገንዘቡ ማለት ኦፍላይን ሄደ ማለት ለድህነት ቅነሳ የሚሆን ገንዘብ ለጤና ሽፋን ለትምህርት ሽፋን የሚሆን ገንዘብ ታጣለህ ማለት ከዛም አልፎ እስከ ደመወዝ ድረስ የለቀጠርከው ሰራተኛ እንኳ መክፈል የማችልበት እድል ይፈጥራል ይሄ የመጀመሪያው ግልጽ ኢምፓክት ሁለተኛው ግን በዚህ ምክንያት የአስፈጻሚው መስሪያ ቤት በትክክል ልማት ባለመስራቱ ምክንያት ፖለቲካል ኢምፕሊኬሽን አለው እንደምታውቅ ልማት ያላገኘ ሰው ግብር እየከፈለ ግብር ከፋይ ነው እንግዲህ ይሄ ገንዘብ የግብር ከፋይ ገንዘብ ነው ሄዶ ሄዶ ተካፋዩ ተገቢውን ልማት የሚያጣበት ሁኔታ ካለ ፖለቲካል ኢምፕሊኬሽን አለው። በቀጣይ የክልሉ ምክር ቤትና አስፈጻሚው አካል የተጣለባቸውን ኃላፊነት ሊወጡና ተጠያቂነትን ሊያሰፍኑ ይገባል ያሉት የምጣኔ ሀብት መምህርና ተመራማሪው ዶክተር ደገላም በተለይ የበጀት አጠቃቀምንም ሆነ የዕዳ አመላለስ ሂደቶችን በፋይናንስ ሕግና ደንብ እንዲመሩ ማድረግ እንደሚኖሩባቸው ጠቁመዋል። ለዶቼቬሌ ሸዋንግዛ ወጋየው ከሐዋሳ።